የአበበች ጎበና የሕፃናት ክብካቤና ልማት ማህበር ላለፉት 41 ዓመታት ከመቶ ሺህ በላይ ለሆኑ ወጣቶች የብቃት ስልጠና መስጠቱን አስታውቋል። በማዕከሉ ስልጠና ከወሰዱት ስራ አጥ ወጣቶች መካከል 65 በመቶ በተለያዩ ድርጅቶች ተቀጥረው ሲሰሩ፣ 15 በመቶ የሚሆኑትም የራሳቸውን ስራ ፈጥረው እየሰሩ እንደሚገኙ የማዕከሉ የህዝብ ግንኙነት ኃላፊ አቶ ይትባረክ ተካልኝ ለአሜሪካ ድምፅ ተናግረዋል። በሌላ በኩል በኢትዮጵያ የዩናይትድ ስቴትስ አምባሳደር የወይዘሮ አበበች ጎበናን ቤተሰብ ጎብኝተው አጽናንተዋል። በማዕከሉ ስልጠና ወስደው ስኬታማ ከሆኑ ወጣቶች መካከል አነጋግረናል። ፀሐይ ዳምጠው ዝርዝር ዘገባውን ከአዲስ አበባ ልካለች። በኢትዮጵያ በብዙ ሺዎች የሚቆጠሩ ወጣቶች በስራ አጥነት እንደሚቸገሩ ይታወቃል። ይህ የስራ አጥነት ችግር ደግሞ ገጠርና ከተማ የተማረና ያልተማረ ሳይል ሁሉንም የሚነካና ማህበራዊና ኢኮኖሚያዊ ተግዳሮት ሆኖ የቀጠለ ነው። የአበበች ጎበና የህጻናት እንክብካቤና ልማት ማህበር ሊሞላ የሞከረው ከዚህ አንጻር ያለውን ክፍተት ነው። እናም የሞራል የስራ ማጣት የገንዘብ ችግርና የማህበረሰቡ አመለካከት ተደማምሮ ተስፋ ያስቆረጣቸው ወጣቶች ላይ ትኩረት አድርገው ላለፉት በርካታ ዓመታት ሲሰራ መቆየቱም ይገለጻል። አቶ ይትባሪክ ተካልኝ የአበበች ጎበና ህጻናት ክብካቤና ልማት ማህበር የህዝብ ግንኙነት ኃላፊ ናቸው። በማዕከሉ ስለምሰጠው የወጣቶች ስልጠና የሚከተለውም ብለዋል። የተለያየ የሙያ ስልጠናዎች እንሰጣለን። ይሄ ምንድን ነው? አንዳንዴ ወጣቶች ትምህርት ይጨርሱና ለምሳሌ ዩኒቨርስቲ ወይ ደግሞ ኮሌጅ መግባት ሲያቅታቸው ስራ ያጣሉ ማለት ነው። ስራ ሲያጡ አገር ላይ ለቤተሰብም ሸክም ነው የሚሆኑ። ስራ መስራት ይችሉ ማለት ነው። ምክንያቱም ኪሎት ስለሌላቸው። ስለዚህ እነ ወጣቶች ስኪል እንዲኖራቸው የተለያዩ ትሬኒንጎች እንሰጣቸዋል። ለምሳሌ ኮንስትራክሽን ላይ፣ ጸጉር ስራ ላይ ምግብ ዝግጅትና መስተንግዶ ላይ እና የመሳሰሉት ላይ ወጣቶችን በማሰልጠን ስራ እንዲያገኙ እናደርጋለን ማለት ነው። ወጣቶች በጣም ኢነርጄቲክ ናቸው፣ ጉልበት አላቸው። አለን ወጣት የነብር ጣት ይባላል። ስለዚህ ሰርተው ለሀገርና ቤተሰብ በሚሆኑበት እድሜ ላይ እስክል ስለሌላቸው፣ ግን ሸክም ይሆናሉ። ስለዚህ ራሳቸውንም ሀገርንም ቤተሰብንም እንዲቀይሩ የተለያዩ ሰላዎች እንሰጣቸዋለን ማለት ነው። ድርጅቱ ከተመሰረተ ጀምሮ ከመቶ ሺህ በላይ ወጣቶች በተለያዩ የስልጠና ፕሮግራሞች ማቅረብ ችሏል ማለት ነው። በማዕከሉ የተለያዩ የሙያ ስልጠናዎችን ለወጣቶች እንደሚሰጥ ያብራሩት አቶ ይትባሪክ ከስልጠናው በኋላ ለወጣቶቹ የስራ እድል ከማመቻቸት አንፃር የሚሰሩ ስራዎችም አሉ ይላሉ። እኛ ጋር ስልጠና አግኝተው ከሄዱ በኋላ ደግሞ መቅጠር የሚችል ምን አይነት ድርጅት ነው ብለን ጥናት በመስራት ስራ እንዲያገኙ ከፍተኛ ጥረት እናደርጋለን ማለት ነው። ሊንክ እናደርጋለን። ለምሳሌ ምግብ ዝግጅትና መስተንግዶ የሚሰለጥኑ ወጣቶች ምግብ ዝግጅት ወይም መስተንግዶ ላይ መቅጠር የሚችል ማን ነው? ኮንስትራሽን ላይ እንደዚህ መቅጠር የሚችል ማን ነው? ብለን ሊንክ እናደርጋለን። ዋና አላማችን ግን እሱ አለ። ወጣቶች የራሳቸውን ችግር ይፈታሉ ግን ቴሎች ስለሌላቸው፣ ስለዚህ እኛ ምንድነው ዋና አላማው እስኪል እንዲያገኙ ማድረግ ነው። ወጣቶቹ በስልጠና ማብቃት ነው። ካበቀናቸው ራሳቸው ፈልጉ፣ ያገኛሉ፣ ችግር የለ ወይ ስራ ይፈጥራሉ። ጥናትን ስንሰጥ፣ በነገራችን ላይ ስልጠናውን ብቻ አይደለም እንሰጥ አመለካከታቸውን የመቀየር ስራ እንሰራለን። አቲቱዳቸው እንዲቀየር እናደርጋለን። የበታችነት ስሜት እንዳይሰማቸው የተለያዩ ትሬኒንጎች እንሰጣቸዋለን እንጂ ዝም ብለን ዋና ትሬኒንግ ለምሳሌ ኮንስትራክሽን ከሆነ ኮንስትራክሽን ስልጠና ብቻ ሰተናንተውም ማለት ነው። ይህ ማዕከል ካስለጥናቸው ወጣቶች ውስጥ ሰማንያ በመቶ የሚሆኑት ስራ አግኝተው ለራሳቸውም ለቤተሰቦቻቸውና ለሀገርም የተረፉ ናቸው ብለዋል አቶ ይትፋሪክ። ለምሳሌ በቅርብ አንድ አሴስመንት ሰርተን ነበር። ሴት ወጣቶች ላይ የምንሰራ ፕሮጀክት ፕሮጀክት አለ። ብዙ ሴቶች ተመርቆ ይወጣሉ። በየስድስት አመቱ ይህ ፕሮጀክት ከተጠናቀቀ በኋላ አሴስመንት እንሰራለን። ና አሁን በቅርብ አሴስመንት ሰርተን ከተመረቁት ስልሳ አምስት ፐርሰንቱ ስራ አግኝቷል። በተለያዩ ድርጅቶች ተቀጥሮ ስራ አግኝቷል። አስራ አምስት ፐርሰንት ደግሞ የራሳቸው ስራ ፈጥረዋል። ምክንያቱም እዚህ ሲሆኑ ኢንተርፕሪነርሽፕ እንዴት የስራ ፈጠራ ትሬኒንግ የሚሰጣቸው ስለዚህ የራሳቸው ስራ እየፈጠሩ ስራ የሚሰሩ ሌላ ቀጥሮ የሚያሰሩ አሉ። ስለዚህ በጣም ስኬታማ የሆነ ስራ እየሰራ ቆይተዋል። ድርጅት አሁንም እየሰራ ነው፣ ወደፊት ይቀጥላል ማለት ነው። በማዕከሉ ስልጠና ካገኙት ወጣቶች መካከል ዩኤል ጌታቸው አንዱ ነው። እንዴት የስማርት አፕ አዲስ ማለትም በማዕከሉ የሚሰጠውን ስልጠና እድል ተጠቃሚ እንደሆነ ነግሮናል። ስማርታፕ አዲስ ላይ ዘጠነኛ ባሽ ተማሪ ነበርኩኝ። አሁን በሜንተርነት እያገለገልኩ እገኛለሁ። በሜንተርነት ማለት ላይፍ ስኪልና ሂውማኒቲ ኮርስ ትሰጣለው እኔ ማለት ነው። እዛ አሁን ስማርታፕ አዲስ ላይ ስማርታፕ በገባውበት ታይም ላይ አስረኛ ክፍል ሴል አድርጌ ቴክኒክና ሙያ ፊኒሽንግ ኮንስትራክሽን ሰርተፍኬት ተመርቄ በነበረበት ሰዓት ነበር የገባሁት። እዛ ከገባሁ በኋላ ብዙ አይነት ኮርሶች ወስጃለሁ። መጀ አይሲቲ ሜን ኮርስ ቢሆንም ከዛ በተጨማሪ ኢንተርፕረነርሽፕ፣ ቢዝነስ ፕላን፣ ላይፍ ስኪል ብዙ ብዙ አይነት ትሬኒንጎች አሉ። እነዛን ወስጃለሁ። አቲቲውድ ላይ ደግሞ እዛ ከመግባቴ በፊት ኮንፊደንስ አልነበረኝም። ክላስ እኔ ለእኔ የምሰጠው ግምት ያህል እና ህልም አልነበረም። ሲቀጥል ተናግሮ የማሳመን የመናገር ነገር ብዙ ማዳመጥ ብዙ መናገር አልችልም ነበረ እና እነዚህ እነዚህ ነገሮች አቲዲዙ ላይ በጣም ብዙ ነገር ቀይረውልኛል። ስልጠናው ከአመለካከት ነው የሚጀምረው ስል ነው እዩኤል የገለጸው። መጡ ሰዎች ብዙ ጊዜ ማለት ነው ኮንፊደንስ የሌላቸው የስራ እድል ያላገኙ ከሰዎች ጋር ሀው ቱ ኮሚኒኬት የምንለው ነገር ግንዛቤ የሌላቸው ሰዎች ናቸው። ስማርታፕ ላይ የመጡት እና ወደ ስራው አለም ያልገቡ ሊመጡም ያሉ ገብተውም እንዴት ነው ሰርቫይቭ ሰክሰስ ማድረግ እንችላለን ብሎ ማሰብ የተሳ ናቸው። እንደዚህ አይነት ሰዎች ናቸው የሚመጡት። እዚህ ከመጡ በኋላ ብዙ አይነት ኮርሶች ይሰጧቸዋል። ከዛ በኋላ ራስ በራሳቸው ዊክሊ ዲያሎግ አላቸው። ጠዋት ላይ እንደገቡ ደግሞ የውሉ ፕሮግራም አላቸው እዛ በሚያውሩ ሰዓት ላይ ከእነሱ የበለጠ ሰው ተማሪ ሳይሆን የሚያስተምራቸው እዛ እኩያቸው አብራቸው የተማረ በሚያስተምርበት ጊዜ እነሱም እኔ ስለምን እንደዚህ አላደርግም ለምኔስ እንደዚህ አይኖረኝም ብለው ራሳቸውን ያነሳሳሉ ራሳቸውን ዲቨሎፕ ለማድረግ ይሞክራሉ እንደዚህ አይነት ፕሮግራሞች በጣም ተጠቃሚነት ያላቸው ወጣቱን በጣም የሚያነቃ ነው ብዬ አስባለሁ ወጣት መሰረት ጎበዜ በአዲስ አበባ ከተማ ጉለሌ አካባቢ ነዋሪ ስትሆን በሆርቲካልቸር ከዩኒቨርሲቲ በሁለት ሺህ አስራ አንድ ነው የተመረቀች ከተመረቀች በኋላ ስለገጠማትም ሁኔታ ገልጻለች። ብዙሀን ኢትዮጵያውያን ወጣቶች ተመርቀን ቁጭ ነው ያለው ምንም አይነት ነገር አላገኘንም። እነሱ ግን ከመቀመጥ አንስተው የተለያዩ ለሞራላችን የተለያዩ እንዴት ነው የስራን መፍጠር እንዴት ነው የምችሉት የሚለውን ከባህሪ ጀምሮ ነው እነሱ የሚጀምሩት። ስልጠናው ሲጀመር ከባህሪ ነው፣ ግቢ ውስጥ ገቢ ያለሽ ባህሪ ራሱ ከጸጉርሽ ይጀምራል። ወጣቶች ላይ ወንዶች ላይ ብጀምሬ ብዙ ህጻናት ነው እዛ ግቢ ውስጥ የሚያድጉት እና ገና ስንገባ ከፀጉር ነው የሚጀምረው። ለእነሱ ሞዴል መሆን እንዳለብን ነው የሚጀምረው ስልጠናው ማለት ነው። ከዛ ባለፈ ህይወታችን ላይ ምን አይነት ለውጥ ማምጣት እንዳለብን ብዙ አይነት ስልጠናዎችን እንወስዳለን። ሰፈር ውስጥ ቁጭ ብለው ምንም ስራ አለን የለን አሁን እንደኔ አይነት ተመርቀን ብዙ ህብረተሰብ ተመርቃ ቁጭ ያለች ነው የምንባለው። በዛ ላይ ስፔሻሊ እኔ ሴት ነኝ ብዙ ነገሮች ነው የምትባዩ። ቤት ውስጥ ከስራ ባለፈ ምን ተምረሽ ምን አመጣሽ ቁጭ ያለሽ ነው የምትባዩ ገባሽ። እነሱ ግን እኛን እንደዚህ ስራ አጥ ወጣቶችን በተለይ ደግሞ ሴቶችን ለእንደዚህ ከስራ አጥ ወደ ስራ ማግኘት ውስጥ ብቁ አድርገውናል ብዬ አስባለሁ። መሰረት አሁን የራሷ የሆነ ስራ እየሰራች ተጨማሪ ስልጠና በዚሁ ማዕከል በሴቶች ውበት ላይ ሰልጥና ለመመረቅ ዝግጅት እያደረገች ነው። ወጣቶቹ ለሌሎች ወጣቶች ባስተላለፉት መልእክት ተስፋ መቁረጥ አግባብ አይደለም፣ ያገኙትን አጋጣሚ በመጠቀም ስራ ለመስራት ለመለወጥ ዝግጁ መሆን ይጠበቃል ሲሉ መክሯል። በዚህ ሳምንት ከዚህ አለም በሞት የተለዩትና አፍሪካዊቷ ማዘር ትሬዛ በመባል የሚታወቁት ወይዘሮ አበበች ጎበና ስራዎች በመታወስ ላይ ናቸው። በኢትዮጵያ የአሜሪካ አምባሳደር ጊታ ፓስ በኢትዮጵያዊቷ የበጎ አድራጎት ሰው ዜና እረፍት የተሰማቸውን ሀዘን ገልጿል። አምባሳደሯ በአሜሪካውያንና ኢትዮጵያውያን ባልደረቦቻቸው ስም ጭምር አስተላለፉ በተባለውና በኤምባሲው ድረ-ገጽ ላይ በሰፈረው የሀዘን መግለጫ የወይዘሮ አበበችን ስራዎች አድ አስደንቀዋል። የአበበሽ ጎበና ህይወት ምሳሌነትና ስኬቶች ሁላችንም እያነቃቁን ይቀጥላሉ ብለዋል አምባሳደሯ። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ።